የክረምቱን ዝናብ በመጠቀም የተሳካ የመኸር እንቅስቃሴ ለማካሄድ የሚያስችል በቂ የዘር አቅርቦት መኖሩን የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል። በሚኒስቴሩ የህዝብ ግንኙነት ቢሮ ኃላፊ የሆኑት አቶ አለማየሁ ብርሃኑ ለአሜሪካ ድምፅ ሬዲዮ እንዳብራሩት መንግስት ለዘር ግዢ የሚሆን ከፍተኛ በጀት መድበዋል። አንዳንድ ተቋማት ሰሞኑን ባወጡት መግለጫ በዘር አቅርቦት እጥረት ምክንያት በሀገሪቱ ያለው የምግብ አቅርቦት ችግር ሊራዘም እንደሚችል መጠቆማቸው ይታወሳል። ዘጋቢያችን እስክንድር ፍሬው ነው አቶ አለማየሁን ያነጋገራቸው፣ ዝርዝሩን እንሆ። የሁሉም ቤት የሚያንኳኳ የኢትዮጵያውያንን ቀጣይ ዓመት የሚወስን ዋነኛ የምርት ወቅት ነው ክረምት። እነሆ ዝናቡ ቀጥሏል። የምርት እንቅስቃሴውም ተጀምሯል። በድርቅ ምክንያት ካጋጠማት የምግብ እጥረት እንድታገግም የምትጠበቀው አገር ግን ሌላ ፈተና ልትጋፈጥ እንደምትችል የአንዳንድ ተቋማት ስጋት ነው። ዝናቡ ቢጀምርም የሚዘራ ነገር ላይኖር ይችላል ባይ ናቸው። የዓለም የምግብና የእርሻ ድርጅት እንደሚለው 1.7 ሚሊዮን ኢትዮጵያውያን አራሽ ቤተሰቦች ለዚህ ክረምት የሚሆን በቂ የዘር አቅርቦት የላቸውም። የአፍሪካ አረንጓዴ አብዮት ጥምረት የተባለው ተቋምም ይህንኑ ሀሳብ አንጸባርቋል። የድርጅቱ የምስራቅና ደቡብ አፍሪካ ኃላፊ ዶክተር ጆርጅ ቢግሮዋ ለቪዮኤ ሲናገሩ የዘር እጥረት እንደሚኖር አብራርተዋል። አርሶ አደሮች ለዘር ያስቀመጡትን ሁሉ በድርቁ ምክንያት ለቤት ውስጥ ፍጆታ አውለውታል ባይ ናቸው። የእርሻና ተፈጥሮ ሀብት ሚኒስቴር ግን የዘር እጥረት ችግር እንደማይኖር አስታውቋል። የሚኒስቴሩ የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ እንዳብራሩት የዘር ጉዳይ በቂ ዝግጅት ተደርጎበታል። ለክረምት እንቅስቃሴው በበቂ ሁኔታ ከአንድ ነጥብ አንድ ሚሊዮን ኩንታል በላይ ምርት ዘር የተለያዩ ምርት ዘሮችን ለክረምቱ የእርሻ እንቅስቃሴ እንዲቀርብና የተለያዩ ግብዓት አገልግሎቶች ማዳበሪያንም ጨምሮ እስከ 12 ሚሊዮን ኩንታል ወደ ሀገር ውስጥ ገብቶ ሰፊ ስራ እየተሰራ ነው። በዚህ በኩል ምንም ክፍተት አለ ብለን መውሰድ አንችልም። ዘሩ ለአርሶ አደሮች ቢከፋፈል ነው ምርጥ ዘር በግዢ ወስዶ ስራ ላይ የሚውል ለመደበኛ እንቅስቃሴ ማለት ነው። ምርጥ ዘር በድርቅና በሌሎችም ምክንያቶች የተከሰተውን የዘር እጥረት ለመቅረፍም አስፈላጊው በጀት መመደቡን አቶ አለማየሁ አብራርተዋል። ለአስቸኳይ ጊዜ ግን መንግስት ቀደም ብሎ በቅድ ይዞ ልዩ ትኩረት ተሰርቶ እየተንቀሳቀሰ ያለበት ሁኔታ ነው ያለ። አሁን ለዚህ አይደለም ከዚህ ቀደምም በኤልኒኖ ክስተት ችግር ለገጠማቸው የህብረተሰብ ክፍሎች በአገር አቅም በመንግስት አቅም ነው ችግሮች እስከዛሬ ቁጥጥር ስር እያዋሉ ያሉት ማለት ነው። ታውቃለህ ከአስር ነጥብ ሁለት ሚሊዮን በላይ ህዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታና ይህንንም ለተለያዩ የዓለም አቀፍ የልማት አጋሮች እርዳታ እንዲያደርጉ ቀርቦ ግን እዚህ ግባ የሚባል ምላሽ እንዳልተሰጠ እናንተም በተለያየ ጊዜ በምታገኙት መረጃ የምታዩት ጉዳይ ነው። ዞሮ ዞሮን ያን ሁሉ ችግር መንግስት በራስ አቅም ተቋቁሞ ለዚህ ክረምት ደግሞ ከፍተኛ በጀት በመመደብ ለክልሎች ያወረደበት ሁኔታ አለ። ማለትም ለዘር ግዢ እና እንዲከፋፈል ይሄ ለአስቸኳይ ጊዜ እርዳታ ወይም ደግሞ ዘር ለሌላቸው በተለያየ ምክንያት፣ በተለያየ ችግር በድርቁ ሊሆን ይችላል፣ በጎርፍ ሊሆን ይችላል፣ በተለያየ ምክንያት ዘር ለሌላቸው አርሶ አደሮች መንግስት ከ1.7 ቢሊዮን ብር በላይ መድቦ ለክልሎች ያሰራጨበት ሁኔታ ነው ያለ። ኤልኒኖ ያስከተለው ድርቅ ማብቃቱን የገለጸው የብሔራዊ የሜትሮሎጂ አገልግሎት ኤጀንሲ በምትኩ ላሊና ሊከሰት እንደሚችል አመልክቷል። በዚህም ምክንያት በተለያዩ የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የዝናብ መጠን እንደሚጠበቅ ጠቁሟል። ከዚህ ቀደምም በተለያዩ ዓመታት ላሊና ተከስቶ እንደነበር ያስታወሱት አቶ አለማየሁ ያለፈውን ተሞክሮ መነሻ በማድረግ ዝግጅት ማድረግ እንደሚገባ ተናግረዋል። በሰሜን አገራችን ክፍሎች በምዕራቡ፣ በደቡብ፣ በመካከለኛ በመካከለኛና በሰሜን ምስራቅ የሀገሪቱ ክፍሎች በአብዛኛው ቦታዎች ማለት ይቻላል ከመደበኛና መደበኛ በላይ የሆኑ ዝናቦች እንደሚኖሩ ነው የሚጠበቀው። እንግዲህ በዚህ አካባቢ ያለው የሰብል ልማት እንቅስቃሴ በአጠቃላይ መልካም ተጽዕኖም ይኖራል፣ መጥፎ ተጽዕኖም ሊኖረው ይችላል ተብሎ መጠበቅ ይቻላል። በመልካምነቱ የዝናብ እጥረት ያለባቸው አካባቢዎች በሙሉ ጥሩ የሆነ የምህር ወቅት እንቅስቃሴ ሊፈጽሙና ሊሰሩ ይችላሉ ተብሎ ይወሰዳል። የክረምት ትምህርት እንቅስቃሴ ከዚህ ጋር ተያይዞ ግን የዝናቡ መጠን ከመደበኛ በላይ በሚያልፍበት ጊዜ የጎርፍ መጥለቅለቅ ሊኖር ይችላል ተብሎ ይታሰባል። እንደገና ውሃ በማሳዎች ውስጥ ይተኛል ተብሎ ስለሚጠበቅ ከመደበኛ በላይ የሚሆንባቸው አካባቢዎች ይህንን በጥንቃቄ አርሶ አደሩም፣ የልማት ጣቢያ ሰራተኞችም፣ የሚመለከታቸው አካላት ጎርፍ ያለባቸው አካባቢዎች ጎርፉ በማሳ ውስጥ እንዳይተኛ የምክር ሀሳብ መስጠት አስፈላጊ ይሆናል ማለት ነው። ስለዚህ ጠቀሜታም አለው። በአግባቡ ካልተጠቀምንበት ደግሞ ጉዳትም ሊኖር ይችላል ተብሎ ስለሚጠበቅ እነዚህ ነገሮች ይኖራሉ። የላሊና መከሰት አገሪቱ በመጠበቀው ዓመታዊ የምርት መጠን ላይ ተጽዕኖ እንዳያሳድር ስራዎች እንደሚሰሩም አቶ አለማየሁ ይገልጻሉ። አሁን እንግዲህ በዚህ በላኒና በሚያስከትለው ተጽዕኖ ይሄን ያህል ምርት ቅነሳ ይኖራል የምል ትንበያ አሁን አልሰራንም። ምቹ የሆነ ለክረምት እርሻ እንቅስቃሴ የተመቸ እንደሆነ ነው የምናውቀው። ስለዚህ ተጽዕኖዎቹ ለመቀነስ ነው እየሰራን ያለ ነው። ዞሮ ዞሮ ቅድም እንዳነሳሁኝ ጎርፉ ከመጠን በላይ ከማሳ ውስጥ ከተኛ ተጽዕኖ ሊፈጥር ይችላል። ይሄ ነው መታሰብ ያለበት። ያን እንዳይሆን ደግሞ የምክር ሃሳብ ለአርሶ አደሩም ለአርቶ አደሮችም የሚመለከታቸው አካል እስከታች ተወርዶ ተገቢው ምክር ሀሳብ ከተሰጠ አርሶ አደሩ በበቂ ሁኔታ ስለሚጠቀምበት በምቹነቱና በጠቃሚነቱ ነው የምወሰደው እንጂ በምርት ቅነሳ ላይ ተጽዕኖ ያመጣል ተብሎ የተገመገመበት ሁኔታ የለም። ለምሳሌ በዚህ በክረምት ዓመት ከ12 ሚሊዮን ሄክታር በላይ በዘር ለመሸፈን ነው አቅደን ያለ ነው ቢያንስ ለአመቱ ያስቀመጥ ነው ከ303 ሚሊዮን ኩንታል በላይ ምርት ይገኛል ተብሎ ነው የሚጠበቀው። እና ይህንን ግብ ለመምታት ነው በስፋት እየተረባረብን ያለ ነው። በምርት ቅነሳ ላይ ተጽዕኖ ያመጣል የሚል ግምት የለንም። ተጽዕኖውን ለመቀነስ ግን መደረግ ስለሚገባቸው ስራዎች ናቸው ቅድም እያነሳን የነበረው። ስለዚህ በምቹን ሁኔታ መጠቀም ይኖርብናል ብለን እየሰራ ነው ያለ ነው። እናም ኤልኒኖ ላሊናን ተክቶ ቢሰናበትም የሁለቱ አሉታዊ ተጽዕኖ ተመሳሳይና ተመጣጣኝ አለመሆኑን ነው የቢሮ ኃላፊው ያብራሩት። በላሊና ምክንያት የሚኖረውን የዝናብ መጠን እንደ ጥሩ አጋጣሚ መጠቀም ይቻላል ባይ ናቸው። ከእርሻና ተፈጥሮ ሀብት ሚኒስቴር የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ